the voice of America። ኢትዮጵያን ከገባችበት ችግር ለማውጣት ኢህአደግ ተጨማሪ ፖለቲካዊ እርምጃዎችን መውሰድ እንዳለበት ዶክተር መረራ ጉዲና አሳሰቡ። ታሳሪዎችን ለመፍታት የተደረሰበትን ውሳኔ መነሻ አድርገው የተናገሩት ዶክተር መረራ በዚች ሀገር ፖለቲካዊ ውሳኔ የሚያስፈልግበት ከዚህ የበለጠ አሳሳቢ ጊዜ የለም ብለዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። አትሌቶን እንጅሩ ደርገጎን እንጅሩ ወለማ ገለጥ ቀይሮ እንደጅራ ከና በጋ ገማን በጋ ገማ ሰሞኑን ከእስር የተፈቱት የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር የዶክተር መረራ ጉዲና መኖሪያ ቤት በወዳጅ ዘመድ በደጋፊዎቻቸውና አድናቂዎቻቸው ጉብኝት ተጨናንቋል በተለይ ከፍተኛ የድጋፍ መሰረት ባላቸው የምዕራብ ሸዋና ሌሎች የኦሮሚያ አካባቢዎች ዶክተሩ በሚል አጠራር የሚገለጹት አንጋፋው ፖለቲከኛ ጎብኚዎቻቸውን እያስተናገዱ ነው ዛሬ በዕለተ ጥምቀትም ከሻሸመኔ አምቦና ሌሎች አካባቢዎች የመጡ ደጋፊዎቻቸውና አድናቂዎቻቸው በእርሳቸው መኖሪያ ቤት ቅጥር ግቢ ተሰባስበው ታይተዋል ለሰዓታት በዚያ ባደረግኩት ቆይታ ተራ በተራ እየቀረቡ የበግ ስጦታ ሲያበረክቱ፣ ባህላዊ የኦሮሞ አልባሳትንም ሲሰጡ ተመልክቻለሁ። በዚህ መሀል ከአሜሪካ ድምጽ ጋር ባደረጉት አጭር ቆይታ መንግስት የቀሩትንም የፖለቲካ መሪዎችና አባላት እንዲፈታ ጠይቀዋል። እኛም የድርጅት መሪዎች አባላት፣ እና ድርጅት መሪዎች ጭምር እናንተ የምታውቁት እና በቀለ ገርባ እና ደጀኔ ጣንፋ እና አዲሱ ቡላላ እና ጉርሜ ሳያ ነው፣ ወደኋላ ቀርተዋል። ብዙ አባሎቻችንም ቀርተዋል። የሌሎች የፖለቲካ ድርጅቶችም አሉ። የፖለቲካ ድርጅቶች ብዙ አመታት የተሰቃዩ አሁን የኦነግ አባላት ከአስር አመት በላይ ሁሉ የታሰሩ አሉ። የአንድነት አባላት አሉ። ብዙ ፖለቲካ ድርጅቶች ታስሮ ነው ያሉ እንግዲህ ብሔራዊ መግባባት ከተባለ ብሔራዊ መግባባት መቼም ነው ሁሉም ነው የብዙ ድርጅቶች አንዳንዶቹ ለምሳሌ በአራት እግር የሚሄዱ አሉ ቀውሞ መሄድ የማይችሉ ለምሳሌ ቅንጅት አባል የነበረ ሰው አይች አውቃለሁ በምን ምክንያት ማለት ነው ያው እስር ቤት በደረሰበት ህመም ለምሳሌ በዊልቸር ነው የሚሄደው ሁለቱንም እግር የሌለው ለምሳሌ የኦነግ አባል ተብሎ የተከሰሰ ልጅ አይቻለሁ ወደ 12 ዓመት የታሰረ ብዙ እስረኞች አሉ ማለት ነው። በዛም ሆነ በዚህ ፖለቲካ እስረኛ፣ በእኛ ቋንቋ ፖለቲካ እስረኛ መንግስት ፍቅሪ በእኛ ይታ ፖለቲካ እስረኞች የሚባሉ መቼ ሽንኩርት ሰርቆ ስላልገቡ በዛ ደረጃ የሚታዩ አሉና መንግስት በናካሄዱ ለዚህ ነው ብዙ የሚገባቸው መፈታት የሚገባቸው በተለይ ብዙ ወጣቶች አሉ። ህግና ስርዓት የማስከበር ኃላፊነት አለብኝ በሚል ዶክተር መረራን ሌሎች የፖለቲካ መሪዎችንና አባላትን በእስር ላይ ያቆየው መንግስት አሁን ለየት ወዳለ እርምጃ የገባ ይመስላል። ፖለቲካዊ ውሳኔ ወደ መስጠት ለ17 ቀናት የመከሩት 36 የኢህአዴግ የስራ አስፈጻሚ ኮሚቴ አባላት የደረሱበት ውሳኔ ይሄ ነው፣ ሲሄዱበት ከነበረው መንገድ ወጣ ያለ ፖለቲካዊ ውሳኔ መስጠት። ዶክተር መረራም ታዲያ ገዢው ኢህአዴግና መንግስት ይህንን አካሄድ ሊገፉበት እንደሚገባ አሳስበዋል። እስካሁን ሲሄዱበት የነበረው መንገድ ውጤት አለማምጣቱን የገለጹት ዶክተር መረራ አገሪቱ ካለችበት አስቸጋሪ ሁኔታ አንጻር ፖለቲካዊ ውሳኔ አስፈላጊ መሆኑን አብራርተዋል። እንደዚህ አይነት ውሳኔ በኢትዮጵያ ታሪክ ውስጥ ካስፈለገ አሁን ነው። ከምን ጊዜም በላይ አሁን ይመስለኛል። እንደምታየው በዚህ በአካባቢ ወጣቱ ለውጥ ይፈልጋል። ህዝቦች ለውጥ ይፈልጋሉ። መልካም አስተዳደር ይፈልጋሉ። ይህ ሀገር ለመታደግ በጣም አደገኛ መስቀለኛ መንገድ ላይ ስለሆነች ለመታደግ እነሱም ይህንን እኛ እንኳን ልቆይተናል ከተገነዘብ መገዘባቸው ጥሩ ነው። እንደዚህ ፖለቲካ ውሳኔ ወሳኝ ነው፣ ግን ደጋግሜ እንዳልኩ ተጨማሪ እርምጃዎች መውሰድ አለባቸው። ህዝብ በተግባር ብዙ ነገሮችን ማየት ይፈልጋል። በተግባር ኢትዮጵያ ተለውጣ ማየት ይፈልጋል። በተግባር ብሔራዊ እርቅ በዚህ ሀገር ተፈጥሮ ማየት ይፈልጋል። መልካም መስተዳደሪ ማየት ይፈልጋል። በተግባር ነጻና ፊታዊ ምርጫ ማየትን ይፈልጋል ብዙ ነገሮች ነው የሚቀርቡ ገባ ይሄ የመጀመሪያ እርምጃ ነው። የመጀመሪያ እርምጃ መውሰዳቸው ጥሩ ነው፣ ግን ብዙ እርምጃዎች ይቀራሉ። ከዚህ ቀጥሎ እንዲመጣ የሚፈልጉት በተከታታይ አንድ ሁለት ሦስት ነው። ዋነኛ እርምጃዎች ምንድን ናቸው? የመጀመሪያ በስቃይ ያሉትን ፖለቲካ እስረኞች መፍታቱ ወሳኝ ነው። ለእነሱ አንድ ቀንም ተጨማሪ ቀን መቆየት ምን ያክል እንደሚያስቸግር አውቃለሁ። ከዛ ቀጥለው ግን ግማሽ መንገድ ሁሉም ወደ ግማሽ መንገድ መጥቶ ድርድር ድርድር ደግሞ ስል ከሀቀኛ ሰፊ የህዝብ ድጋፍ ካላቸው ፖለቲካ ኃይሎች ጋር ድርድር ሲመጣ ደግሞ መስጠትና መቀበል ይኖራል። መንግስትም የሚሰጣቸው ነገሮች ይኖራሉ፣ ተቃዋሚዎቹ መስጠት ያለባቸው ነገሮች ይኖራሉ። መሀል መንገድ ላይ የመገናኘቱ ሁኔታ በጣም ወሳኝ ነው። ለዚህ ደግሞ ሁሉ መስተዋጽኦ ማድረግ አለበት። ላለፉት አምሳ ዓመታት ከንጉሱ የመጨረሻ ዓመታት ጀምሮ የኢትዮጵያ ህዝብ ከቀውስ ወደ ቀውስ ከቀውስ ወደ ቀውስ። ምናልባት የመጀመሪያ መጽሐፌን እንደሆነ የኢትዮጵያ ፖለቲካ ምስቅልቅል ጉዞ ነው የሚለው ከንጉስ ውስጥ ምስቅልቅል የፖለቲካ ጉዞ፣ የሆነ ቦታ ማቆም ከተቻለ ይህን ነገር ለመታደር በጣም ጥሩ ነው። ከዚህ በፊት ቢያንስ ቢያንስ ሶስት እድሎች አመልጥናል። ስልሳ ስድስት ንጉሶ ሲወርዱ፣ ቀላል ያልሆነ እድል ነው ያመለጠ። ደርግ በጎድ ገብቶ ያንን እድል አበላሽን። 1983 ኢህአዴግ ሲገባ ይህንን አሁን ያለውን ነገር ቢጠቀም ኖሮ የተሻለ እንትን ይፈጠር ነበር። በራሴ ጉዞ ገፋለሁ ብሎ ያን ሁሉ ተጨናቀረ እድሉ ዘጠና ሰባትም ለየት ያለ እድል ተፈጥሮ ነበር። ይሄ እንግዲህ አራተኛ እድላችን ነው፣ በእኛ እድሜ ማለት ነው። ከአራቱ ሶስት እድሎች አብልጦናል። ይሄ አራተኛው እድሉን ሁሉም በሰከነ መንገድ በሰከነ አእምሮ አስቦ ይህን ሀገር ለመታደግ በሚችልበት ሁኔታ ላይ የሀገሪቱን ፖለቲካ የሶስት ዘመን ፖለቲካ ነው የምንለው። ግን ትናንት የተፈጠሩ ሀገሮች እንኳን አልፎን ሄደዋል። እነ ጋና፣ እነ ቦትስዋና እና እነ ደቡብ አፍሪካ የተሻለ ፖለቲካ እንዳላቸው ይታወቃል። ስለዚህ ጊዜው የሀገር በሀገር ደረጃ ለመቀጠል ጊዜው አሁ በዶክተር መረራ ጉዲና ቤት ያነጋገርኳቸው አንዳንድ እንግዶችም ተመሳሳይ ሀሳብ አንጸባርቀዋል። ኢህአዴግ ታሳሪዎችን ስለ መፍታት የተናገረውን ተግባራዊ እንዲያደርግም ጠይቀዋል። ከነዚህ አንዱ ደግሞ የጄኔራል ዋቆ ጉቱ የወንድም ልጅ መሆናቸውን የነገሩኝ መሐመድ አደም ጂሎድ ናቸው። ሞቱማ ዋንጀ ሁጅር ጋሪ መንግስት የሚለው ስራ ላይ ከዋለ ጥሩ ነው

እኔ አሜሪካ ነው የምኖረው። ኢትዮጵያት ይነሙን ረሃቁ እንደንደው ማንኛውም ሰው ኢትዮጵያዊነትን ከእኔ ላይ ሊፍቅ አይችልም። ነሙን አንከኔስ ማንም አልሰጠኝም። ነራ ማንም ከሌላ ኢትዮጵያዊነትን አይወስድብኝም። ሞቱማን ጎቴ ረ ራ ንፓር ፍራትሰ መንግስት በሚዲያ እንዳወራ እውነት ከሆነ አራቱ ፓርቲዎች እንደተነጋገሩና እንዳወሩ ከሆነ የታሰሩትን እስረኞች በሙሉ ፈጥተው ሰላም ለዚች ሀገር ማምጣት አለባቸው። ዛሬ በዶክተር መረራ ጉዲና ቤት የተገኙት እንግዶች በርካታ ናቸው። ያነጋገርኳቸውም እነዚህ ብቻ አይደሉም። ከዶክተር መረራ ተጨማሪ አስተያየት ጋር በሌላ ዘገባ እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።